የወጣቶች ዓለም ጤና ይስጥልን አድማጮች፣ የዝምታ ሰባሪ አዳጊ ሴቶች ዝግጅታችን አሁን ጀምሯል። በዛሬው ዝግጅታችን ወጣት አዳጊ ሴቶች በማንነት ዙሪያ ምን አይነት አተያየት አላቸው በሚል መነሻ ሀሳብ ውይይት የምናደርግ ይሆናል። እዚያ አጠገቤ በውይይቱ የሚሳተፉ ሁለት አዳጊዎች ይገኛሉ። ውይይታችንን በመተዋወቅ እንጀምራለን። እኔ ልሻንዳኝ ይባላለሁ። ሮማ ታዲስ ከ11ኛ ክፍል አሮቤ ስዩም ከአስራ ሁለተኛ ለክ። እሺ እንግዲህ አሁን ማንነት ወይም አይደንቲቲ የሚባለውን ጽንሰ ሀሳብ እንዴት ነው የምትረዱት? አሁን ባለንበት እድሜስ ምን አይነት ጠቀሜታ እና ጉዳት አለው ትላላችሁ? አመሰግናለሁ እድል ስለሰጠኝ። ያው እንግዲህ ስለ ማንነት ቀድመን ስናነሳ በብዙ አንግሎች ልናያቸው እንችላለን። ግላዩ ማንነት የሚባለው አለ በቤተሰብ የሚመጣው ማንነት አለና ያደግነው የማህበረሰብ ክፍል የሚመጣብን ማንነት አይነቶች አሉ። ጥቅም አለው የለውም፣ ስን ሲባል በጣም ጥቅም አለው። ምክንያቱም አሁን ለምሳሌ ግላዊ ማንነት ምንለው ብንወስድ አንድ ሰው ግላዊ ማንነቱ እኔ እንዲህ ነኝ፣ መሆን ያለብኝ እንደዚህ ነው፣ እራሱ የሚቆጥባቸው ነገሮች ይኖራሉ። እንደ ታዳጊ ሴቶች ደግሞ ስንመለከተው መግባት ከሌለባት ነገር አንጻር እራሷ እንድትቆጥብ ይህ ነገር እኮ ለእኔ አይገባም እኔ ይመጥነኝ እንደዚህ አይነት ነገር ነው መድረስ ያለብኝ ቦታ አለ እንድትል ስለሚያደረግ፣ ማንነት ከግላዊ አንጻር ስንመለከተው ለታዳጊ ሴቶች በጣም ጠቀሜታ አለው። የቤተሰብን ደግሞ ስንመለከተው አሁን ለምሳሌ አብዛኛውን ጊዜ እያንዳንዱ የምናደርገው ነገር ከራሳችን አልፎ የቤተሰብን ስም ያስጠራል። እንዴ እንደዚህ ያሳድገው የሚባለው ነገር ራሷ ላይ ተጽዕኖ ስለሚያመጣው አላማዋን ይዛ እንድትቀጥል ያደርጋል። ሌላው ደግሞ ያደግንበት ማህበረሰብ የእሱን ደግሞ ማንነት ስንመለከተው አብዛኛውን ጊዜ ስንመለከት በራሳችን ባህል፣ እምነት አለን። እኛ ኢትዮጵያውያን ደግሞ የራሳችን የተለያዩ ባህሎች አሉን ፕላስ፣ ደግሞ እምነቱም አለ እና ያንን ይዘን ስናድግ በዛ ነገር ወይ ስናድግ፣ አንደኛ ለሀገር አለም አቀፍ ላይም ያልተለመዱ ነገሮችን አዳዲስ ነገሮችን ማሳየት ነው እና ያለንን ነገር እንድናወጣም ስለሚጠቅመን ማንነት ከነዚህ አንጻር በጣም ጠቀሜታ አለው ብዬ አስባለሁ። እሺ፣ ናሮቢስ በዚህ ሀሳብ ላይ አንቺ አተያየት ምን ይመስላል? እሺ፣ እኔ ከማንነት ትርጉም ስንነሳ፣ እኔ ማንነትን የምንረዳበት መንገድ ምንድን ነው? አንድ ሰው ማንነቱን ቢውል የሚያደርገው ከተለያዩ ኳሊቲዎቹ ፐርሶናሊቲው እና ደግሞ ካለው ልምድ አንጻር ነው አንድ ሰው ማንነቱን ቢውልድ የሚያደርገው። እና ይህንን ነገሮች አፌክት የሚያደርጉት ለምሳሌ ጾታ አፌክት ያደርጋል። ያደግንበት ካልቸር፣ የመጣንበት አስተዳደግ፣ ቤተሰቦቻችን፣ ኢቨን ሃይማኖታችንና ፐርሶናል ቫሊዎቻችን የአንድን ሰው ማንነት ይገነባሉ ብዬ አስባለሁ። እኔ ከሩሃማ ትንሽ ለየት ያለ ሀሳብ ያለኝ ማንነት ጠቀሜታ አለው በደንብ ጠቀሜታ አለው። በተለይ እንደተባለውም ለሴት ልጅ ስትሆኚ ራስሽን መቆጠብ ያሉብሽ ሁኔታዎችና ሰዓቶች አሉ። ግን ደግሞ በጣም ሰልፍ ሴንተርድ እንድንሆንም ሊያደርገን ይችላል። ስለዚህ እኔ ምናምናለው ማንነት አስፈላጊ ሆኖ ሳለ ግን ደግሞ በጣም እዛ ላይ ባና ተኩር እና ሁሉንም ነገር እኔ እኔ ወደሚለው ባና መጣው ምክንያቱም ይሄ ኮምፕሌክስ ወደ ኮምፕሌክስ ልንገባ እንችላለን ወደ ሱፐሪቲ ኮምፕሌክስ የተለያዩ ነገሮች ልንገባ ስለምንችል በተቻለ መጠን የማንነትን እኩል ማስኬድ ማለት ነው ሳይበዛ ግን ደግሞ እራሳችንን አዌር ሆነን ማስኬድ ብንችል ብዬ አስባለሁ እሺ ጥሩ ማንነት እንደ እናንተ ባሉ ታዳጊ ሴቶች ህይወት ላይ ምን አይነት ጠቀሜታ አለው ብላችሁ ታስባላችሁ ሩሃማ ያው እንግዲህ ቅድም ከገለጽኩት አንጻር በብዙ አይነት አይን የምናያቸው ማንነቶች አሉ። እነዚህ ግላዊ፣ የቤተሰብና ማህበረሰብ ለታዳጊ ሴቶች ደግሞ ያለውን ጥቅም ለብቻ ስንመለከተው አንደኛ ሴት ልጅ በጣም ብዙ የሚገጥማት ችግሮች ይኖራሉ። ሴት በመሆኗ ብዙ የሚደርስባት ነገር አለ። በተለይ ደግሞ እንደዚህ በሀገራችን ስንመለከተው ብዙ ጊዜ እድል ሳይሰጣት ሴትን ወደ ጓዳ የሚባል ነገር አለና ብዙ ጊዜ የምትፈልገው ነገር እንድትደርስ ወይም ደግሞ በትምህርቱ ዘርፍም እንድትበረታታ አይደረግም። ሶ ምንድን ነው ለራሷ ያላት ማንነት እዚጋ የሚጠቅመው ሁሉንም ስትራግል አልፋ መድረስ ያለባት ቦታ ላይ እዚጋ የሚያደርሳት ነገር አሁን ላይ የሚገነባው ማንነት ነው። አሁን ላይ ጠንካራ ካልሆነች እዛ ቦታ ደርሳለሁ የምትለው ቦታ ፈተናዎቹን አልፋ ልደርስ ለማችል ዛሬ ላይ የሚኖራት ማንነት እኔ እንደዚህ ነኝ፣ መድረስ ያለብኝ ቦታ እንደዚህ ነው፣ ቤተሰቦቼ ማኖር አለብኝ ለነሱ ወይም ደግሞ ለተለያዩ ሴቶች ሞዴል መሆን አለብኝ ብላ ስታሰብ የያዘችው ማንነት ነው አጠንክሯት እዛ ቦታ ላይ እንድደርስ የሚያደርገው ሶ ማንነት ሲኖራትና ለራሷ ምንም ቫሊዩ ከሌላት እዛ ቦታ ላይ ደርስ ለማችል ያ ማንነቷ በጣም አስፈላጊ ነው። እና አንቺ ሀሳብ ምንድን ነው? እኔ ምን አስባለው ሩሃማ እንዳለችው ሴት ስትሆኝ በተለይ በእኛ እድሜ ይሄ ከአስራ አንደኛ ክፍል እና እስከ ዩኒቨርሲቲ ምናምን ባለው ጊዜ ላይ ሴቶች በጣም ብዙ አይነት ፈተና የሚያጋጥማቸው ስቴጅ ነው ላይፋችን ላይ። ካስተማሪ ጋር ሊሆን ይችላል ኢቨን ፐርሰናል ላይፋችን ላይም ብዙ ነገር ሊያጋጥመን ይችላል። እና ማንነትች ላይ ጠንካራ ወይም ደግሞ ፐርሶናሊቲች ላይ ጠንካራ ካልሆንች ይሄን ማለፍ እችላለሁ ወይም ደግሞ ትንሽ ነገር የሚሰብረን አይነት ሰዎች ከሆንን ለክፉ ነገሮች እንዳረጋለን። እና ጠንካራ ማንነትና አስተሳሰብ ሲኖረን የሚገባንን የምናውቃለን ከዛ ደግሞ የምንፈልገውን የምናውቃለን እና አሁን ሩሃማም እንዳለችው በእኛ ሀገር ላይ ሴቶች በእኛ ካልቸር ብዙ ጊዜ ሴቶች ኢንዲፐንደንት እንዲሆኑ ኤክስፕሎር እንዲያደረጉ ምናምን ብዙ አይፈለግም እና ይሄንን ማለፍ የምንችለው ጠንካራ ፐርሶናሊቲ ሲኖረን፣ ጠንካራ አይደንቲቲ ሲኖረን፣ ከሰው ፌስ የምናደረጋቸውን ኔጌቲቭ እንትኖች በኩራት እና በብቃት ማለፍ እንችላለን ማለት ነው። ስለዚህ ማንነት፣ ጠንካራ ማንነት ለሴቶች የሚያጋጥማቸውን ብዙ ችግሮች ለማለፍ ይረዳቸዋል ብዬ አስባለሁ። ከውይይታችን እንግዲህ የተረዳሁት ሁለት አይነት ሀሳብ ነው እያንጸባረቃችሁ ያላችሁት። አንደኛው አንደኛው ማንነት አስፈላጊና የህይወታችን ክፍል ነው የሚለው ሲሆን፣ ሌላው ደግሞ በጣም አስፈላጊ ባይባልም ግን ትኩረት የሚሰጠው ቀዳሚ ነገር ሊሆን አይገባም የሚል ነው። እስቲ ይሄንን ሀሳባችሁን በምሳሌ ልታስረዱን ትችላላችሁ? ናሮቢ፣ ወደ እኔ ሀሳብ ስንመጣ እንደተባለው ቅድም እኔ ማንነትን በምንረዳበት መንገድ ስናየው ማንነት መሀል ማንነትን ከሚገነቡ ነገሮች መሀል ያደግንበት ብሔረሰብ ሪሊጅን የመሳሰሉት ነገር ይኖራሉ። ስለዚህ በጣም አይደንቲቲያችን ላይ ፎከስ የምናደርግ ከሆነ ወይም ደግሞ ሁሌ ወደ ራሳችን ወደ ሩታችን የምንመለስ ከሆነ ሰልፍ ሴንተርድ የምንሆንበት ቻንስ በጣም ትልቅ ነው እና በዛ መሀል የተለያዩ ግጭቶች ኢቭን ግጭት ውስጥ ልንገባ እንችላለን ማለት ነው። በሃይማኖት ሊሆን ይችላል። በዘር ሊሆን ይችላል። አሁን ኢንተርናሽናሊ የምናውቃቸው አገሮች አሉ የተጋጩ ማለት ነው። በእንትን ምክንያት በዘር በምናምን ምክንያት ስለዚህ በጣም የምናስብበት ከሆነና በጣም ወደ ራሳችን እንትን የምንል ከሆነ ይሄ ጥሩነቱን ይተውና ሞር በጣም በቃ እኔ ብቻ እንደዚህ አይነት አስተሳሰብ ውስጥ እንገባለን። እና እኔ ማንነት አስፈላጊ የሚሆንበት ቦታና ጊዜ ያለው ግን ደግሞ ሁል ጊዜ እንት ማለት አለብን፣ እሱ ላይ ፎከስ ማድረግ አለብን ብዬ ላስብ፣ ምክንያቱ ወደ ኋላ ጎትተናል። እንደ አንድ ግለሰብ፣ እንደ አንድ ወጣት ሴት ኢንተርናሽናል ሆኜ ስራ መስራት የምፈልግ ከሆነ እና ማንነቴ ላይ በጣም ማተኩር ከሆነ በጣም ወደዚህ የምመለስ ከሆነ አገር ሊሆን ስለ አገር ሊሆን ይችላል፣ ስለ ካልቸር ሊሆን ይችላል፣ ስለ ሃይማኖቴ ሊሆን ይችላል። እንዴት ነው ስራ ብዙ ሰው ያገናኝሻል፣ እና የሌላውን ሰው የመጣበትን ባክግራውንድ አክኖሌጅ ማድረግ ሊያቅተን ስለሚችል በጣም ማን አይደንቲቲያችን ላይ እንትን የምንል ከሆነ ስለዚህ ወደ ኋላ ይጎትተናል ብዬ አስባለሁ። ከመጠን በላይ ሲሆን ወይም ደግሞ በቃ አስፈላጊ ቦታና ጊዜ ሲኖረው ከዛ ውጪ ሲሆን ይመልሰናል ብዬ አስባለሁ። እሺ ሩሃ ማስያንቻ ሀሳብ ምንድን ነው? እሺ ያው እንግዲህ ከጓደኝ ናሩቢ የተለየው ሀሳብ ምንድን ነው? እሷ ታይም አለው ግን ይህን ያክል ጥቅሜታ የለውም። ነው ነው ምን ይዝበት ቦታ አለ ግን አብዛኛውን ጊዜ ካለዛ ነገር መቀጠል እንችላለን። እኔ ደግሞ ከማንነት ጋር ሲሆን ነው ነው እያልኩ ያለሁት እና አሁን በምሳሌነት ስንገልጻቸው እነዚህ ያደጉ ሀገራቶችን እነ ቻይና ህንድን ብንመለከት የሌላውን ማንነት አይደለም ለዓለም እያስተዋወቀ ያሉት የራሳቸውን ነው። እንዴት ነው፣ የቻይናንም የህንድንም ባህል በዓለም አቀፍ ደረጃ ይታወቃላ ሰው የራስሽን ማንነት ይዘሽ ማደግ እየተቻለ። አሁን የኛ ችግር አብዛኛውን ጊዜ በሀገራችን የምንመለከተው የእኛን ሳይሆን የዌስተርኖቹን ባህል ወደ እኛ አምጥተን በዛ መንገድ እንውጣ ከተባለ ይከብዳል። ምክንያቱም በዛ ነገር አለደግሽበት የምታውቂው ነገር የለም ግን የራስሽን ነገር ሲሆን እኛ ደግሞ እምነት አለን፣ ባህል አለን። ያንን ይዘን ስናደግ ለአለም ያንን ልክ ሌሎቹ ጋር እንደሌለ ሁላ እኛ ጋር ያለ ነገር ነው፣ እና ያንን ነገር ብናሳውቃቸው፣ ብናሳያቸው በዛ ነገር ማደግ ይቻላል። ሶ ከማንነት ጋር ሲሆን ጥቅሜት አለው ባይ ነው። መልካም እንግዲህ፣ በውይይቱ ያነሳቿቸው ሀሳቦች አንደኛው በሌላኛው ላይ ተጽዕኖ ሳያሳድር እንዴት በአግባቡ መጠቀም እንችላለን ብላችሁ ታስባላችሁ? ናሮቢ እሺ፣ የሩሃማን ሀሳብ ሳዳምጥ በተወሰነ መልኩ ልክናት ብዬ የማስባቸው ነገሮች አሉ። ግን አሁንም እንዴት ነው በመጠኑ ብናደርገው ብዬ አስባሉ። ምክንያቱም እንዴት ነው ፐርሶናሊቲያችን፣ ማንነታችንን የመጣንበትን ባህል ማስታወቅ ሲኖርብን ወይም ደግሞ ይሄ የሚያስፈልገን ሰዓት ላይ ብናደርገው እንዴት ነው አሁን ምክንያቱም እኔ ቅድም እንዳልኩት በጣም ወደ ራሳችን የምንመለስ ከሆነ ይሄ መጥፎ ነገሮቹ ሊበዙ ስለሚችሉ በተቻለ መጠን እኩል ብናስኬደው ብዬ አስባለሁ። እኩል ማስኬድ የምንችለው እንዴት ነው የምናረጋቸውን ነገሮች ላይ ሞር አዌር መሆን፣ ስለ ራሳችን ስላለን አመለካከት ወይም ደግሞ ስለ ማንነታችን በደንብ የምናውቅ ከሆነ ተግባሮቻችን ሁሉ በምክንያት የሚሆኑ ከሆነ ማመዛዘን እንችላለን ማለት ነው። ስለዚህ በተቻለ መጠን ስለ ማንነታችን ብናውቅና ማመዛዘን ብንችል ለምናረጋቸው ነገሮች ሁለቱን በአግባቡ ማስኬድ እንችላለን ማለት ነው። እሺ ሮሃ ማስ በዚህኛው ሀሳብ ላይ ያው የኔም ሀሳብ እንዴት ነው ታይም ይኑራቸው ነው። አሁን እነዚህ በጣም ማንነታችን የምንጠቀምባቸው ቦታዎች አሉ። ለታዳጊ ሴቶች ሲሆን ደግሞ እነዚህ ግላዊ ማንነት፣ የራስ ማንነት አብዛኛውን ቦታ ላይ ጥቅሜታ አለው እና እነዛን ነገሮች መጠቀም ፕላስ ደግሞ አሁን የሌሎቹንም ማንነት የሌሎቹንም ባህል ፕላስ ደግሞ የራስሽ ባህል የራስሽ ማንነት ይኖራል። በማይጎዳ መልኩ የእነሱንም በመውሰድ መጠቀም፣ ባለብሽ ቦታ ላይ መጠቀም ደን ደግሞ ያንን ነገር ሳይዙን መቀነስ ባለብሽ ቦታ ላይ እያቻቻልሽ መቀጠል ማስኬድ ይቻላል። እሺ፣ በሁለታችን በኩል ጥሩ ይሆናል ብላችሁ ያሰባችሁትን ሀሳቦች እያነሳችሁ ነበር። እስቲ ምናልባት ውይይታችንን ከማጠቃለላችን በፊት ለታዳጊ ሴቶች ማስተላለፍ የምትፈልጉት መልእክት ካለ እና ደግሞ ይሄ ሀሳብ ቢነሳ ብላችሁ የምታስቡት ያላነሳችሁት ሀሳብ ካለ ናሮቢ፣ እኔ ለታዳጊ ሴቶች ማለት የምፈልገው ነገር ምንድን ነው፣ ቅድም ስለው እንደነበረ ሴት ስትሆኑ ብዙ አይነት ችግር ሊገጥመን ይችላል። ሊገጥመን ይችላል ሳይሆን ይገጥመናልም እና በእንደዚህ አይነት ሁኔታዎች ላይ ማንነታችን የምናጠነክር ከሆነ ወይም ደግሞ ማንነት የራስሽ ስትሮንግ ካልሆንሽ እንዴት ነው የሰውን እንትን ልትከተይ ትችላለሽ? ለዛ የራሳችንን ፐርሶናሊቲ ምንድነው መሆነ፣ ምን ያስፈልገኛል፣ ምን አይነት ሰው ነኝ፣ እነሱ ነገሮች ላይ ብንሰራና እንደ ሴት እንደኛ ሀገር ብዙ ጊዜ ኤክስፔክቴሽኑ ትንሽ ነው ሴት ላይ ትዳር ላይም ከሆነ ሴት ቤት እንደተወያለጅ እንድትከባከብ ምናም ነው የሚፈለገው እንጂ ኢንዲፐንደንት ሆና ወታ እንድትሰራ አይፈለግም። እና ስትሮንግ ፐርሶናሊቲ አይደንቲቲ ሴንስ የሚኖረን ከሆነ ግን ወተን እራሳችን መቀየር እንችላለን። እና እንዳልኩት እኔ አሁንም የማስበው እንዴት ነው ያን ያክል ይሄ ትልቅ ቦታ ባንሰጠው ግን ደግሞ የሚያስፈልገን ቦታና ጊዜ ሲኖረው እሱ ላይ ብንጠቀመው፣ ከዛ ውጪ ደግሞ ራሳችንን ለማሻሻል ለማሳደግ በስራ ዘርፍ ሊሆን ይችላል፣ በቴክኖሎጂ ራሳችን ሁልጊዜ አፕዴት ማድረግ ምናምን። ያ ሁሉ የሚመጣው ግን ስትሮንግ የሆነ የአይደንቲቲ ሲኖረን ነው። እና አይደንቲቲያችሁ ላይ ስሩ፣ ጠንካራ ሆኑ፣ እና ደግሞ ስለ ወደፊታችሁ አስቡ ነው ማለት እንፈልገው። አመሰግናለሁ። እሺ። እሺ እኔ ለታዳጊ ሴቶች ማስተላለፍ የምፈልገው ምንድን ነው፣ ሴቶች እንዳልኩች ነው በጣም ብዙ ከባድ ነገሮች ይገጥማቸዋል ምናምን እና እምነትም አይጣልባቸውም። ሶ ለራሷ የምትሰጠው ማንነት ነው እዛ ቦታ ላይ ሊያደርሳት የሚችለው ምንም ነገር ለምሳሌ። እንዴት ነው እኔ ማንም ሰው ቫሊዩ የማይሰጠኝ ከሆነ ወይ እሷ እኮ በትምህርቷ ወደኋላ ልትል ትችላለች። ወንዶች ቢሆኑ ግን እነሱ ላይ የምናደርገው ያድጋሉ የሚባል ነገር ካለ ያንን አቁሜ ለምን አላሳያቸውም የሚለው በራሱ ያ የእኔ ማንነት ሊሆን ይገባል። ሶ ምንድን ነው የምለው ማጠንከ ነው ራሳቸውን ማጠንከ ለራሳቸው ቫሊዩ መስጠት እችላለሁ ማለት እና ወደፊታቸው ማሰብ ነው እንጂ ታዳጊ ሴቶች ስለሆንን ተሸማቀን ኮንፊደንስ ሳይኖረ ምናምን ያ መንገድ በጭራሽ ሊያስኬደን አይችልም ምንደርስበት ቦታ አለ ብለን ካሰብን ያንን ነገር ለማግኘት ምንም መስዋዕትነት መክፈል አለብን ሶ የራሳችን ማንነት እና ጠንክረውና ያሰብንበት መድረስ እንችላለን ነው ማለት ፈልገው አመሰግናለሁ አድማጮቻችን በማንነት ጽንሰ ሀሳብ ላይ ያተኮረው የዛሬው የዝምታ ሰባሪ አዳጊ ሴቶች ዝግጅታችን የተከታተላችሁትን ይመስላል። በውይይቱ ተሳታፊ የነበሩትን ተማሪ ሩሃማ ታዲዮስ እና ናሮቢ ስዩምን በድጋሚ ያመሰግናለሁ። ሰላም ሁኑ።